የባለ ብዙ ቀለም ሐሳቦች መናዳ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ እንደምናመሻችሁ፣ አድማጮቻችን፣ ለምሽቱ በሳምንቱ ለእናንተ ካደረስናቸው መሰናዶዎች መካከል የተወሰኑትን መራርጠን በድጋሚ እናስደምጣችኋለን። አብራችሁን አምሹ። በመጪው 2012 የበጀት ዓመት ለ250 ሺህ ዜጎች የሥራ ዕድል ፈጥራለሁ ብሏል የአዲስ አበባ ከተማ አስተዳደር በከተማ ደረጃ የአዲስ አበባ ከተማን በምክትል ከንቲባ ማዕረግ እየመሩ የሚገኙት ታከለ ኡማን የሰማችሁት ዝርዝር ማብራሪያውን የያዘ ዘገባ ከዜና በኋላ እናስደምጣቸዋለን። ኤርትራውያን የሁለተኛ ደረጃ ትምህርት ቤት ተማሪዎች የሚጋፈጡትን የግዳጅ ስልጠና የሚመለከት ዘገባም አለን። ወጣቶቹ እንኳን እጣፋንታቸው ላይ ሊወስኑ ይቅርና ባለው የወታደራዊ አሰራር ምክንያት እንደ መደበኛ ተማሪ ሆነው ለመማር እንኳን አይችሉም። ላቲሺያ ቤደር የሁማን ራይትሶች አጥኔ ናቸው። የድርጅቱ አዲስ ሪፖርትና የእርሳቸውን አስተያየት ያካተተውን ዘገባ ቆየት ብለን እናስደምጣችኋለን። ጀግናው አትሌት ኃይሌ ገብረ ስላሴ ስራ ላይ እናተኩር ይላል። በእንድኑ ባርነት ማነው እዚህ የእንትና ብሔረሰብ የእንትና ብሔረሰብ አይደለም እየገዛ ነው ያለን፣ ድህነቱ ገዛል። እየልመንን እንዴት ነው ምን አይነት ነው ነጻ? አሁን ኢትዮጵያ አሁን እኛ ነጻ ወጥተናል። የጋቢና ሙዚቃ ምርጫም ይዘንላችኋል። ሰላም እንዴት ናችሁ? ድምፃዊ እና ተዋናይት ዘቢባ ግርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄያለሁኝ፣ እና እንደምትወዱት ና አድናቆታችን እንደሚገብሉኝ ተስፋ አደርጋለሁኝ። ለጋቢና ቢሮ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ። አብራችሁን ከዘለቃችሁ ሌሎች ለምሽት ያሰናዳናቸው ብዙ ቁም ነገሮች ይኖሩናል። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ወደ አዲስ አበባ ከተማ ነው የምናመራው። በተከታዩ ዘገባ የአዲስ አበባ ከተማ በ2012 በጀት አመት ለ250 ሺ ዜጎች የስራ እድል ለመፍጠር ማቀዱን የከተማው አስተዳደር አስታውቋል። አስተዳደሩ ይህንን ያስታወቀው በአዲስ አበባ ከተማ ባካሄደው የ2012 የበጀት ዓመት የስራ እድል ፈጠራ ጉባኤ ላይ እንደሆነ ዘጋቢያችን ፀሐይ ዳምጠው በተጨማሪው ዘገባ ትነግረናለች። የአዲስ አበባ ከተማ ወጣቶች ሴቶችና ሌሎች የማህበረሰብ ክፍሎች በስራ እድል ፈጠራው ተጠቃሚ እንዲሆኑ የከተማ አስተዳደር በጉባኤው ላይ ጠቁሟል። ስር የሰደደውን ስራ አጥነት በዘላቂነት ለመቅረፍና ከተማዋ ለነዋሪዎቹ ምቹና የተረጋጋች ለማድረግ አስተዳደሩ አዳዲስ ንድፈ ሀሳቦችን አዘጋጅቶ እየተንቀሳቀሰ መሆኑን ምክትል ከንቲባ ኢንጂነር ታከሌ ኡማ ገልጿል።

बावा फरायस करता चेंदू एनी गवालें बिगापानाचें एस ए ट्राय इफोर्स डिमांड गोवा हेन डिमांड गफाताचेर दिगपाटेचेर आनी ताचे म्हाका न्यूसा चिंतन आसा शिंद्र वाडत ताका मुश्कालें उडय दोन कशें ते लायफ सो तेका मस्त जिवप हें माणें करूं सोदता म्हणून गोवा म्हाभारत मागीर पोशाशा दिसता योवा म्हाभारता डोस በተጨማሪም አዲስ የስራ ዕድሎችን ከመፍጠር ጎንለጎን በከተማው ተደራጅቶ ስራ የጀመሩ ነባር ጥቃቅንና አነስተኛ ተቋማት በዘመናዊ መንገድ መልሶ በማደራጀት ለወጣቶች ስራ ዕድል ለመፍጠር እየሰራን ነው ብለል ምክትል ከንቲባውም በሁለት አስራሁለት ዓመተ ምረት በአዲስ አበባ ከተማ በትንሹ 250 ሺህ ለሚሆኑ ዜጎች የስራ ዕድል ለመፍጠር እንደታቀደ የገለጹት በምክትል ከንቲባ ማዕረግ የማህበራዊ ክላስተር አስተባባሪና የአዲስ አበባ ንግድና ኢንዱስትሪ ቢሮ ኃላፊ ኢንጂነር እንዳወቀ አብጠው ተናግረዋል። የስራ ዕድል ፈጠራው በሦስት ወሳኝ መስኮች ላይ እንደሚደራጅም አብራርቷል። በዋናነት በኢንዱስትሪው ዘርፍ በተለይም በኮንስትራክሽን ኢንዱስትሪ፣ በማኑፋክቸሪንግ ኢንዱስትሪና በማዕድን ጭምር አንደኛው የሚይዝ ነው። ሁለተኛው ከከተማ ግብርና ጋር ተያይዞ እስካሁን አዲስ አበባ ውስጥ ብዙ ያልሰራንበትና ከተማችን ውስጥ ዲማንዱ ሀይ የሆነ የከተማ ማን የግብርና ምርቶች አሉ። ስለዚህ በእነኝ ላይ ሰፊ የስራ ድል ይፈጥራል ተብሎ የሚጠበቀው በሶስተኛነት በአገልግሎት ዘርፎች ነው። በንግድ እና መሰል የአገልግሎት ዘርፎች በሰፊ የስራ እድሎች ይከፈታሉ። በአሁኑ ወቅት ከአምስት መቶ ሺህ በላይ ስራ አጥ ዜጎች በከተማው እንደሚገኙ ጠቅሰው ስራ ፈጠራውን ስኬታማ ለማድረግ የከተማ አስተዳደሩ አስፈላጊ የሆነው የተለያዩ እቅዶች እንዳዘጋጀ ኢንጂነር እንዳወቀ ተናግረዋል። ለየት የሚያደርገው ዝም ብሎ በዘመቻ መልካ ይልቅ በእቅድ የመሄድ ከእቅዱም ባሻገር እንዴት በተለየ አፕሮች መሄድ አለብን የሚለውን ነገር ያየ ነው። ለዚህም ሌሎች ሀገሮች ተሞክሮ የማይመለከት ዛሬ ባያችሁት መልኩ ቀርቧል። ይሄም አንዱ አፕሮች እንዴት ከተማችን ወይም ሲቲ ትራንስፎርሜሽን ፎከስድ ኦን ፕራይቬት ሴክተር ጆብ ክሬሽን በሚል እንግዲህ ሲቲዋን በሁሉም መስኮች ላይ ትራንስፎርም የማድረግ በዚህ ውስጥ ግን ፕራይቬት ሴክተሩን የማሳተፍና በፕራይቬት ሴክተር ተሳትፎ ውስጥ ብዙ በብዙ ዜጎች የሚስራድን የፈጠረበትን አፕሮች የመከተል ሆኖ በዋናነት ሪዛልት ስ የሆነ አፕሮች እንከተል ነው እንጂ ከዘመቻ ወስደን ወጥተን በጣም ፕራይት ያስቀምጠን ወይም ችግር እየፈታ የሚሄድና ውጤት ተኮር የሆነ የስራ እድል ፈጠራ ላይ ፎከስ ያደርጋል ማለት ነው። በተለያዩ የዓለም ሀገራት የሚገኙ የከተሞች ስራ እድል ፈጠራ ተመክሮ ለተሳታፊዎች ቀርቧል። በአዲስ አበባ ከተማ አስተዳደር እየተከናወኑ የሚገኙ የተለያዩ ፕሮጀክቶችም በስራ እድል ፈጠራው አስተዋጽኦ እንዲኖራቸው ይደረጋል ተብሏል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦኒኝ ከአዲስ አበባ። ከአሜሪካ ድምፅ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዶን ነው እያዳመጣቸው የምትገኙት አድማጮቻችን። የኤርትራ መንግስት የሁለተኛ ደረጃ ትምህርት ቤትን ከወታደራዊ ስልጠና ጋር ለመቀላቀል ተማሪዎችና መምህራንን ገደባል ባልሆነ ጊዜ ያለፍላጎታቸው ብሔራዊ የግዳጅ አገልግሎት እንዲሰጡ ያደርጋል። በዚህ ምክንያት ለአካላዊ ጥቃትና ለሞራል ጉዳት እንዲጋለጡ እያደረገ ነው የሚለው አዲሱ የዓለም አቀፍ የሰብአዊ መብት ተሟጋች ሁማን ራይትስ ዎች ሪፖርት መንግስቱን ክፉኛ አውቅሷል። ሳሌም ሰለሞን ያጠናቀረችውን ዘገባ ጽዮን ግርማ እንደሚከተለው አሰናድተዋለች። ለብዙ ወጣቶች የሁለተኛ ደረጃ ትምህርት ቤት የመጨረሻው ማጠናቀቂያ ዓመት በጥናት በስፖርታዊ እንቅስቃሴ፣ በዳንስና በመሳሰሉት ነገሮች እየተዝናኑ ለማሳለፍ በጉጉት የሚጠብቁበት ጊዜ ነው። በተቃራኒው የኤርትራ ወጣቶች ገደብ አልባ ወታደራዊ ስልጠና የተቀላቀለበት የሁለተኛ ደረጃ ትምህርት ቤት በመማራቸው የአእምሮዊና አካላዊ ጥቃት እያስከተለባቸው ይገኛል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች አስታውቋል። በቅርቡ የወጣውና በምዕራብ ኤርትራ የሚገኘውን የሳዋ ወታደራዊ ማሰልጠኛ ወቅታዊ ሁኔታ የሚገመግመው አዲሱ የሁማን ራይትስ ዎች ሪፖርት የሁለተኛ ደረጃ ተማሪዎች የመጨረሻውን ዓመት በበረሃማ ከተማ ሳዋ ውስጥ በወታደራዊ ስልጠና እንዲያሳልፉ ይደረጋል ይላል። እያስተማሩን ሳይሆን እንደ ባሪያ እያደረጉን ነው በሚል ርዕስ በተሰናዳው በዚህ ሪፖርት ሰባ ሶስት የሚሆኑ የቀድሞ የሁለተኛ ደረጃ ተማሪዎች ተማሪዎችና የሀገራዊ ግዳጅ የተሰጣቸው መምህራን በወታደራዊ ማሰልጠኛ ካምፕ ውስጥ የሚፈጸመውን በጥልቀት ለድርጅቱ አጋርተዋል። ላቲሺያ ቤደር የሁማን ራይትስ ዎች አጥኔ ናቸው። ሁኔታው ወጣቶቹ ተስፋ አልባ እንዲሆኑ የሚያደርግ ነው ይላሉ። You know, not only were young people not given really any control over what their that are true. እንደ መደበኛ ተማሪ ሆነው ለመማር እንኳን አይችሉም። የድርጅቱ ሪፖርት እንደሚያሳየው ብሔራዊ አገልግሎቱን ከመጀመራቸው በፊት ለአንድ ዓመት በሳዋ ማሰልጠኛ ውስጥ የሚቆዩት ተማሪዎቹ ዓመቱ ሙሉ በወታደራዊ እዝ ስር እንደሚሆኑና ለሚያጠፏቸው ቀላል ጥፋቶችም ድብደባን ጨምሮ የጉልበት ስራ እንዲሰሩ ይገደዳሉ። መምህራኖቹም ቢሆኑ በወጣትነት የእድሜ ክልል ውስጥ ያሉና ከተማሪዎቹ ጋር በእድሜ እኩያ ስለሆኑ ጉዳዩን በዝምታና ባላየ ስሜት ያልፉታል፣ ይላል ላቲሻ ቤደር። ተማሪዎቹና መምህራኑ በግዳጅ እንዲሄዱ በመደረጋቸው ምክንያት ጉዳቱ ከፍተኛ ነው ይላሉ። And whether that's being forced to go to Sawa, being forced in even if they were lucky enough to make it into further studies, into <speaking> in the, <forest> <speaking> in the <water> እጅግ ከባድና ሊሆን የማይችል ነገር ነው። የኤርትራ ባለስልጣናት እንደ አውሮፓውያን አቆጣጠር ከ2003 ዓ ም ጀምሮ አስራ ሁለተኛ ክፍልን በሳዋ ወታደራዊ ካምፕ ውስጥ እንዲማሩ ባስተላለፉት ውሳኔ መሰረት በየአመቱ ከ11ሺ እስከ 15ሺ የሚሆኑ ተማሪዎች በግዳጅ ሳዋ ይገባሉ። እንደ ሂዩማን ራይትስ ዎች ጥናትም ቦታው ልክ እንደ አንድ ግዙፍ እስር ቤት ነው። ዙሪያውን በሾሀማ የሽቦ አጥር የተከበበና በታጠቁ ወታደሮች የሚጠበቅ ነው። ጥናቱ ላይ እንደሰፈረውም ወጣቶቹ ወደ ግዳጅ ካምፑላ ለመሄድ ሲሉ ትምህርታቸውን ከ11ኛ ክፍል ለማቋረጥ ይገደዳሉ። የቀድሞ የሳዋ ሰልጣኞችን ዋቢ አድርጎ በተጠናቀረው በዚህ ሪፖርት መሰረት ሰልጣኞቹ ጎህ ሳይቀድ በፊት በሚጀምረው ከባድ ልምምዶችን ባካተተው በዚህ ስልጠና በከፍተኛ ሙቀት በረሃብና ጥማት ውስጥ ሆነው ሜዳ ላይ የተኙ አካላዊ እንቅስቃሴዎችን እንዲሰሩ እንደሚደረጉ ይናገራሉ። ለሂዩማን ራይትስ ዎች እማኝነቱን የሰጠው የ19 ዓመት ወጣት ሳዋ ገሃነም ነው፣ የመጣ ይምጣ ብለን እንድንወጣም ሁሉን ነገር ያደርጉናል ብሏል። የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ይህንን የሂዩማን ራይትስ ዎች ሪፖርት በተመለከተ በትዊተር ገጻቸው ላይ አከታትለው ባሰፈሩት አጫጭር የጽሁፍ ምላሽ ትክክል የሆነው የብሔራዊ አገልግሎትና የኤርትራ መከላከያ አሰራር በቀዳሚነት የኤርትራ መንግስትና ህዝብ መብትና ስልጣን ነው ይህ ለመመጻደቅ የሚሰጠው ምክር ስውር አጀንዳቸውን የሚሸፍን አይደለም ሲሉ መንግስታቸው በአጠቃላይ የድርጅቱን ሪፖርት እንደማይቀበለው ግልጽ አድርገዋል። መምህራኑ ልክ እንደ ተማሪዎቹ ሁሉ ከቦታው ለማምለጥ ከከፍተኛ አደጋ ጋር ፊት ለፊት እንደሚጋፈጡ የሰብአዊ መብት ድርጅቱ ያነጋገራቸው የቀድሞ መምህራንን ጠቅሶ ይፋ አድርጓል። ላቲሺያ ባየር ለአሜሪካ ድምጽ በሰጡት ቃልም ቃለ መጠይቅ የተደረገላቸው እማኞች ፊት ላይ የተስፋ መቁረጥ ስሜት በግልጽ ታይቷል ብለዋል። ለአስርት ዓመታት መምህራን የነበሩ አነጋግረናል። አገልግሎቱን አቋርጠው ለመውጣት ብዙ አጋጣሚዎችን ተጠቅመው እንደነበርና ከዛ ቦታ መውጣት ግን እጅግ አዳጋች መሆኑን ገልጸውልናል። ከማሰልጠኛ ቦታው ለመውጣት በተቀመጠ የጊዜ ገደብ ሳይሆን እንዲሁ በዘፈቀደ ወይም በአጋጣሚ ብቻ እንደሚሆን ነግረውናል። የኤርትራ መንግስት ከአንድ ዓመት በፊት ከኢትዮጵያ ጋር የሰላም ስምምነት በማድረጉ ምክንያት ከዚህ በኋላ ይህንን ስልጠና የማስቀጠል ምንም አይነት ማብራሪያ በምክንያትነት ሊቀርብ እንደማይችል ሂዩማን ራይትስ ዎች ገልጿል። አያይዞም የኤርትራ መንግስት የብሔራዊ አገልግሎት ጊዜን ለመቀነስና ተማሪዎቹ ወታደራዊ ባልሆኑ መደበኛ የትምህርት ተቋማት ውስጥ ትምህርታቸውን ለመጨረስ የሚያስችላቸውን ሁኔታ እንዲያመቻች ጥሪ አቅርበዋል። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ ራዲዮ የሚተላለፍላችሁ ወጣቶች ላይ ያተኮረ ፕሮግራም ነው። ቀጣዩ ዘገባችን በመደብር መሰናዶ የተዘጋጀ ነው። ሰዎች እዚህ ካፌ እንገናኝ፣ እዚህ ቡና ቤት ጎራ እንበል ሲባባሉ ብዙ ጊዜ መዝናናት የተሞላባቸው ቀላል ሀሳቦችን ለመጋራት ከማለም እንደሆነ ይገመታል። በመሀል አዲስ አበባ በሚገኝ አንድ ለየት ያለ ካፌ ውስጥ የሚገናኙ ግን ከተለመደ ወግ የተሻገሩ ህይወትን የሚለውጡ ልምዶችን የሚካፈሉ ናቸው። ንግድና ምጣኔ ሀብትን የሚመለከቱ መላዎችንም ይጋራሉ። ከሀብታሙ ስዩም ወግ ኮፊ ስለተሰኘው ስፍራ በቀጣይ ዘገባው ይነግረናል። የስነ ግብይት መምህር ለሆነው መቅደላ መኩሪያ ቡና ሲቀዳ ማኪያቶ ሲማሰል የሚውልባቸው ካፌዎች ከተገነቡበት አውድ በላይ ማገልገል የሚቻላቸው ስፍራዎች ናቸው። ጊዜ የምናሳልፍባቸው ቦታዎች ላይ ስልካችንን ዝም ብለን እየጎረጎርን ሰው የምንጠብቅ ከሆነ ጋር ግድግዳ እያየን ነው የምንቆየውና እንደው እንዲህ አይነት ቦታ ላይ ሰው ሲመጣ ራሱን እያሻሻለ ደቨሎፕ እያደረገ የተሻለ ነገር የሚያገኝበት በሚል ነው የተጀመረው። በዚህ ሕሳቤ ውስጡ ነው ከባለቤቱ ሰላማዊት ገብረ መስቀል ጋር በመሆን ወግ ኮፊን ፈጠሩ። የምኞታቸውን ትንሽ ማሳያ። የምንመኘው ነገር ነበረ፣ ኢትዮጵያ ውስጥ አዲስ አበባ ቢኖር ብለን እንግዲህ አሰብን። መጽሐፎች ኮሌክት ማድረግ ጀመረን። በጆሚች ነው አንዳንድ መጽሐፎች ውስጥ ተገኙ። እኔ ደግሞ በባክግራውንድ ከቡና ጋር የተያያዙ ስራዎች ሰራ ነበር። ሚስን ስራችንን ኮምባይን አደረግ ነው። በተጨማሪም ደግሞ ኢቨንቶች በደንብ እያዘጋጅን ከመዛነ ሻገር የሚጠቅሙ ነገሮችን ለማቅረብ ነው የምንሞክረው። አዲስ አበባ በቅሎቤት ተብሎ በሚጠራው ስፍራ አካባቢ የሚገኘው ወግ ኮፊ ቡናና ቁም ነገር የሚስተናግዱበት አነስተኛ ስፍራ ነው። በሳምንቱ የተለያዩ ቀናት ንግድና ምጣኔ ሀብትን ጨምሮ ኪነጥበብን ንግድና ምጣኔ ሀብትን ጨምሮ በተለያዩ ዘርፎች በጎ አሻራቸውን የተዉ ሰዎች በዚሽ ካፌ ብቅ ብለው ከወጣኔዎች ጋር ያውራሉ። ሮብ ሮብ ላይ በነበረን ደግሞ ወግ ቢዝ በሚል እንደ ያቺ የኮፊ ሾፕ ዝም ብሎ ከመቀመጥ ባለፈ ደግሞ እንደ እውቀትም የምንጨበጥበት እውቀትም ደግሞ ለመጨበጥ ደግሞ አንዳንድ ጊዜ በጣም ብዙ በህይወታቸው ብዙ የተጓዙ ሰዎች ልምድ ኖሯቸው አዳዲስ ስራ ለመጀመር ለሚያስቡ ወይም ቢዝነሳቸውን ለማስተካከል ለሚያስቡ ሰዎች የሚያጋሩት እውቀት ያላቸውን ሰዎች መድረክ መፍጣት በሚል ነው የተጀመረው። ስፓትላይት የተሰኘ የንግድ ግንኙነት ድርጅት ኃላፊና የዲጂታል ግብይት ባለሙያ የሆነው ሳሙኤል በቀለ በዚህ ተገኝተው ለወጣቶች ሀሳባቸውን ካጋሩት መካከል አንዱ ነው። ከአደባባይ ከግዙፍ አዳራሾች ባሻገር በአነስተኛ ቡና ቤት ውስጥ የተሰበሰቡ ወጣቶችን ማናገር ያለውን ልዩ ስሜት ያነሳል። ይገርመሃል፣ ኢንፎርማል በሚመስል ቦታ ላይ ትልቅ ቁም ነገር ያላቸውን ሀሳቦች ማንሸራሸር በጣም ከፍተኛ ልዩነት አለው። ፎርማል ከሚሆን ሴቲንግ ላይ ሰዎች በነጻነት ጥያቄያቸውን ያነሳሉ። ፕሮፌሽናሎችን በነጻነት ለጥያቄዎቹ ምላሽን ያቀርባሉ። በተለይ መቅደላ የፈጠረው ይሄ ፕላትፎርም ከፍተኛ ጥቅም አለው። በተለይ ለወጣቶች የተለያዩ ኢንዱስትሪ ውስጥ ያሉ ሰዎችን በማግኘት እነሱም እዛ ኢንዱስትሪ ውስጥ ገብተው ውጤታማ እንዲሆኑ የሚፈልጉትን ጥያቄዎች ስፔሲፊክ በሆነ መልኩ ምናሽን ያገኛሉ። ወግ ኮፊ የስኬት እፍታቸውን የሚያቃምሱ ሰዎችን ጋብዘው ልምዳቸውን እንዲያጋሩ ከማድረግ በዘለለ ጅምር ሀሳቦቻቸውን ለመሸከፍ፣ ለማስተካከል ለሚፈልጉ ወጣቶች ደግሞ ኡቡንቱ ቅዳሜ የተሰኘ መርሃ ግብርም አለው። ያው ኡቡንቱ የደቡብ አፍሪካውን እሳቤ በመያዝ እኛ የምንኖረው ወይም እኔ የምኖረው እኛ ስንኖር ነው በሚለው በተለይ ሰዎች ቢዝነስ አይዲያ ይኖራቸውና ያንን አይዲያ ማብሰያ ቦታ ያጣሉ ከሰዎች ጋር የሚማከሩበት። ስለዚህ እቺ የኡቡንቱ ሳተርዴ አላማዋ ሰዎች ተሰብስበው ያችን ሀሳብ የሚያበስሉበት እንዲህ ብታረገው፣ እዚህ ላይ ብታስብበት፣ እቺ እንድትጨምርበት ተብሎ መመካከሪያ መድረክ ተደርጋን የታሰበችው። ከተከፈተ አስረኛ ወሩን ያስቆጠረው ወግ ኮፊ የኋላ የኋላ ምላሹ መልካም ሆኖ በየቀኑ ብዙ ወጣቶች የሚጎበኙት ስፍራውን እንጂ ቡና መጽሐፍትና ውግ አንድ ላይ ሄዱም የሚሉ አሉታዊ መካሪዎች፣ ለጋራ ጥቅም የተቀመጡ ውድ መጽሐፍትን የሚያጎድሉ መንታፊዎች፣ እንደ ነገሩም ቢሆን ተግዳሮት መተዋቸውን ባለቤቶቹ ነግረውኛል። ለዲጂታል ግብይት ባለሙያው ሳሙኤል በቀለ ይህ አነስተኛ ካፌ ትልቅ እርባና አለው። አይተውት የማያውቁትን አይነት የስራ ዘርፍ በተግባር በተደገፈ ሁኔታ ዴሞንስትሬት ማድረግ ይቻላል፣ በእንደዚህ አይነት መድረኮች ላይ ማለት ነው። እና ለወጣቶች ያለው ፋይዳ በጣም ከፍተኛ ነው። የቀዳሚ ጅምራቸው ምላሽ ልብ የሚያሞቅ መሆኑን የምታነሰው ሰላማዊት ገብረ መስቀል የእሷና የባለቤቷ መቅለላ መኩሪያ የነገ ህልም ግን የዛሬውን ጅምር በብዙ ጥፍ ማባዛት እንደሆነ አትሸሽግም። አስር ከዛ በላይ አትሊስት በአዲስ አበባ ውስጥ ሊኖረን እንፈልጋለን። በተቻለ አቅም በየሰፈሮች በየአቅራቢያቸው እንዲኖር ነው የምንፈልገው። ወግ፣ ትክክለኛ ወግ የሚደረግበት ካፌ፣ ወሬ ሳይሆን ጥቅም የሚያገኝበት ካፌ እንዲሆን እንግዶቻችንን እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ የወጣቶችን መሰናዶ ነው። ወደ ተከታዩ ዘገባ እናልፋለን። ቀጣዩ ዘገባችን የዘጋቢዎች መስኮት ነው። ዛሬ በዘጋቢዎች መስኮት አትሌት ኃይሌ ገብረስላሴ እንግዳችን ነው። ወጣቶች የልመናና የተረጅነት መንፈስ እንዳይኖራቸውና ትምህርት ላይ እንዲያተኩሩ የሚያደርግ መርሃ ግብር ቀርጾ ትምህርት ቤት ለመገንባት እየተንቀሳቀሰ መሆኑን ለአሜሪካ ድምጽ ተናግሯል። በስሙ የተሰየመው ግብረሰና ድርጅት አቋቁሟል። በዘጋቢያችን ግርማቸው ከበደ የተሰናዳ ዝግጅት ነው የሚደመጠው። እንሆ። ኃይሌ ገብረ ስላሴ ከመጀመሪያ ደረጃ ትምህርት ቤት እስከ ኦሎምፒክ ከታዳጊዎች ውድድር እስከ ዓለም ሻምፒዮና ድረስ ሮጠ፣ አሸነፈ፣ የወርቅ ሜዳሊያዎችን አጠለቀ። ከአንድ ማይል እስከ ማራቶን ድረስ ሬከርዶችን ሰባበረ። ለኃይሌ ገብረ ስላሴ ሩጫው ቀላል ይመስል ነበር። አሁን በተለያዩ የንግድ ዘርፎች ከሶስት ሺህ በላይ ሰራተኞችን ያስተዳድራል። ከሩጫው በኋላ ያለው ስራው ግን በስጋት የተሞላ እንደሆነ ይገልጻል። አንደኛው ላይ ስታረጅ፣ አንደኛው ላይ ደግሞ ወጣት ሆነ ትገባለ። ሽግግሮቹ ጥሩ ናቸው፣ መጥፎ አይደሉም። ግን ያው በፊት ጥቂት ነበር፣ አሁን ደግሞ ብዙ ሆንን። በዛው ልክ ራስ ምታቱ አለ። በፊት እንደውም መጀመሪያ መጀመሪያ ብቻህን ነበር። ከዛ አሰልጣኝ፣ መናጀር ወይ ደግሞ ፊዚዮትራፒስት ምናምን አለ። አሁን ደግሞ በሺዎች የሚቆጠሩ ከሶስት ሺህ የዘለለ ሰራተኛ ጋር ነው ንክኪ ይጨምራል። ጥሩ ነው እንግዲህ እንደ እንትን ስታየው፣ ለእኔ ፈልጌበት የገባሁት ስለሆነ በየቀኑ የምሰራው ራስ እንትን ራስ ምታትም ውጣውረድም ቢኖረው ሳቲስፋክሽን ይሰጠሃል። ግን ያው የምትፈልገው ብዝነስ እንደምታቅደው አይደለም ያው ብዙ ቻሌንጆች አሉት። አንዳንድ ቦታ ኢንከሬጅ ያደርጋል፣ ሌላ ቦታ ደግሞ ዲስክሬጅ ያደርጋል። ስጋት የበዛበት ይበዛበታል። አንድ ቢዝነስ ደግሞ ሲሰራ ቢዝነሱ ላይ ብቻ ነው እንጂ ፎከስ ማድረግ ያለብክ መስጋት በጣም ከባድ ነው። እንደ ቢዝነስ እንዲሆንብኛል ስትል በቃ አሁን ብዙ ጊዜ ሰዎች ቢገነዘቡን ደስ ይለኛል። ለምሳሌ አንድ ኢንቨስተር፣ አንድ ድርጅት አንድ ነገር ሆነበት ሲባል ስለ ሰው የሚያስበው ስለዛ ኢንቨስተር ብቻ በቃ ፉ የእንትና የዳባት ወደመ ተቃጠለ ይላል። በዛ ስር ያሉትን ህዝቦች አያስባቸው። በዛ እዛ ውስጥ እየሰሩ እንጀራ የሚበሉትን አያስበው ከንግዱ በላይ በቃ እነዚህ የስጋት ምንጮች በጣም በዙ በዙ። እና ስለዚህ እኛ ሰውነን እንታመማለን። እንደ እኔ በእውነት እንደ ነጋድ ማነው እነዚህ ኢንቨስተሮች ወይም ደግሞ እንትኖች ሁሉ እንደእኔ ከሆኑ በእውነት ሁላችንም በሽተኞች እየሆንን ነው ማለት ነው እና አላለም እኔ ሰዎች በሚረዱን መልኩ ቢረዱኝ እኔ ደስ ይለኛል። አስቸጋሪ ነገር ነው። በዚህ ሲችዌሽን ላይ ምን ያህል እንሄዳለን እሱ እግዚአብሔር ያውቀው። በቅርቡ በአማራ ክልል የዋገ ምራ ዞን የሚገኝ የዳስ ትምህርት ቤትን ህንፃ ማሰራት የጀመረው ና ባለፈው ሳምንት ደግሞ ለልቡ ማን ህጻናት መርጃ አንድ ሚሊዮን ብር ስጦታ ለመስጠት ቃል የገባው ሀይሌ ከሯጭነቱና ከንግዱ ቀጥሎ አዲስ መንገድ ጀምሯል። በስሙ የተሰየመ ግብረሰናይ ድርጅት በቅርቡ ስራ ይጀምራል። ፋውንዴሽን እናቋቁምና ድርጅታችን በየአመቱ ከሚያገኘው ላይ የተወሰነ ሰርተና ማንቶ ማንትን ገንዘብ ለዛ መድበን በትምህርት በተለይ እኛ መውር የምንሳ መስራት የምንፈልገው በትምህርት ዙሪያ ነው። አንዳንድ ጊዜ ከጤና ጋር በተያያዘ ለመስራት እንፈልጋለን። አዘ ሴም ታይም እንግዲህ፣ ብዙ ወዳጆች አሉ በውጭ ሀገር፣ እነሱም ደግሞ እዚህ ለመሳተፍ ይፈልጋሉ። ሰየው ይምጡ። ግን የራሳችንን ያው የውስጥ እንትን እርካታ ለማግኘት ነው። ከሌ ከሌ ለመርዳት ከሌ እንትን ለማለት ብቻ ሳይሆን እርካታ ለማግኘት ነው። ሆኖም የተረጅነትና የልመና መንፈስ በወጣቶች ዘንድ እንዲኖር ሀይል አይፈልግም። ሀገር እኮ አሁን ሰው ስለ ነጻነት ያወራል በቃ ነፃ፣ ምናምን ማነው ነፃ የሚወጣው? እኛ ምን በጣም ባራ እኮ ነው። የሆኑ ምንድን ነው ባርነት? ማነው እዚህ የእንትና ብሔረሰብ የእንትና ብሔረሰብ አይደለም እየገዛ ነው ያለ ድህነቱ፣ ገዛል እይልመንን እንግዲህ። ምን አይነት ነው ነፃ? አሁን ኢትዮጵያ አሁን እኛ ነፃ ወጥናል? አሁን እኮ ሰውም ያው ነፃነት ሌላ ነው። እንትና ምናምን ገዛ እንትና እኮ የንትን መሪ ሆነ። እንደ እንዴ እኛን እየመሩ ያሉ እኮ ሌሎች ናቸው። ስንዴና በቆሎ እንትን፣ ዘይት እየሰጡን ይህንን፣ ነው ማየው እኔ በጣም ለእኔ ትንሽ ሾኪ ሆነው በጣም በቃ የምደነግጥበት ነገር ብዙ አለሞች ስለዞርኩኝ። ከንትናንትና ይሄ መጣለን፣ ይሄ እርዳታ ተሰጠ። ከዚህ በላይ ባርነት አለ እንዴ? ከዚህ በላይ ግዞት አለ እንዴ? የግብረሰናይ ድርጅቱ ዋና ትኩረት ትምህርት ላይ የሆነውም ለዚህ እንደሆነ ኃይሌ ለቪኦኤ ተናግሯል በትምህርት ላይ ለምንድነው ያልከኝ እንደሆነ ፍቅርስ ሰው የሚለወጠው እኮ በትምህርት ነው ዝም ብለህ ብቻ አሳትስጠው የአሳ አጠማመዱን አሳየው ነው አሁን እኛ ልጆቻችንን መቀየር ካለብን ሀገር የምትቀየረው በትምህርት በስራ በምናምን እንጂ በእርዳታና በልመና የትም አንደርስም ዝም ብለን እኔ የምልህ መንግስትም ህዝብም ሁሉ እየለመነ እየለመነ ከሄደ መጨረሻ የሚለመን ይጠፋና ሁላችንም ለማኝ እንሆናለን ከዚህ ሁሉ ግን ልጆቻችንን እያስተማርን ትምህርት ቤቶችን እያስፋፋን ፈጠራዎች እየተስፋፉ እንዲሄዱ እፈልጋለሁ ይሄ ደግሞ ምንም እኔ ፈለሰፍኩ ሳይሆን አለም ያደገበት አለም የተቀየረበት መንገድ ነው ከዚህ ውጭ የለም ዓለም በሙሉ የተቀየረችው በዚህ ነው። እዛ ላይ ነው ደግሞ ትኩረት ማድረግ። እኔ ትምህርት ቤት ኦፍኮርስ መጀመሪያም ሀ ብዬ ኢንቨስትመንት ሲጀምር ትምህርት ቤት ነው የከፈቱት። የእኔ ትምህርት ቤት የባህር ዳር እኮ ትምህርት ቤት መጀመሪያ ሲከፈት የመጀመሪያ ትምህርት ቤት ከአንድ እስከ ሶስት ነበረ ስንከፍት የነበረው የዛሬ አስራ ዘጠኝ ዓመት ማለት ነው። ዛሬ አሁን የዛሬ ስንት ዓመት ደግሞ በዶክተር የተመረቁ ልጆች አሉን። በኢንጂነሪንግ የተመረቁ ልጆች፣ በማስተዳቸውን የያዙ በጣም ብዙ ልጆች ደስ የሚሉ አሁን ያ በቃ እኔ እርካታ ይሰጠኛል። አ ሴም ታይም ደግሞ ራሳቸውን ረድተው ቤተሰብን አገርን ይለውጣሉ። አሁንም ዘሮ ዞሮ ዋግመራም ላይ ትምህርት ቤት በቃ ስናይ እንዴ ተማሪ እንደዚህ መማር የለበትም ዳስ ውስጥ በቃ ተነቃነቀ። እኛም ትምህርት ቤታችንን አሁን ሰርተን ያው ልናስመርቅ ነው ወደ አራት ሚሊዮን ብር የፈጀብን ትምህርት ቤት ነው። አሁን ከዚህ በኋላ ራሱ መንግስትም ምል አንድ ላይ ሄዶ የሚቀጥለው 2012 ላይ አንድም ተማሪ በዳስ ትምህርት ቤት ውስጥ አይማርም ተብሎ ወጥቷል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። ደግሞ አስተያየት ነው ስራ ፈጠራ ለወጣቶች። ምን ትርጉም አለው? የሚል ጥያቄን ያነሳችው ኤደን ገረመው አጠር ያለ መሰናዶ አላት። እንደ ኢትዮጵያ ያሉት ታዳጊ ሀገሮች ውስጥ ካሉት ዘርፈ ብዙ ችግሮች አንዱ ስራ አጥነት ነው። በዚህም የተነሳ ወጣቶች ሁልጊዜ ስራ ፈጣሪ እንዲሆኑ ይበረታታሉ። ታዲያ ለእናንተ ለወጣቶች ስራ ፈጣሪነት ምን ማለት ነው? ስራ ላለመፍጠርስ የሚያግዷችሁ ነገሮች ምንድን ናቸው? ሰዎችን ሚዲያ እንዳስራሹ በአዲስ አበባ ስራ ፈጠራ ተቀጣሪ ያለመሆን የራስሽ ቀ የሆነ ነገር ክሬት ማድረግ መሰለኝ። በራንሶች አንድ አንፈጠር የሚያደረገን አንደኛ እጃችን ላይ ብር ይለ ማለት ከጅቤቶች ብቻብን ማስቸገር ይቀዛል ደረጃችን ላይ አይኖርም። ሁለተኛው ደግሞ ነገሮችን አኩዶ ማየትም ሌላው ምክንያት መስሎኛል። ሞወዳውሴን እንባላለን። እንግዲህ ለእኔ ስራ ፈጠራ የሚመስለኝ ሰው የሚፈልገውን ራሱ የሚፈልገውን ስራ በራሱ መንገድ ሲሰራ ነው። እዚህ ሀገር ላይ ሰው የፈለገውን አይደለም የሚማረው እሱ ራሱ የፈለገውን የፈልገውን ነገር ደስ የሚለውን እንደዝንባለ አይደለም የሚማረው ወይ ቤተሰብ ወይ መንግስት ባስቀምጠልሽ መንገድ ነው የምትማ ስለዚህ ፈልጎት ስላልተማረ ተቀጥሮ መስራትን እንጂ በዛ በተማረው ነገር መስራትን አይደለም የሚመጣለት። ያው ወጣቱ እንግዲህ ከዚህ ፊት ተደራጅተውም ስራ እየሰሩ አሉ የምትያቸው ተደራጅተው እንዲሆኑ የምትያቸው ሰዎች አብዛኛው እሱ ለውጥ የላቸውም። ሚዲያ ላይ እንደሚወራው አይነት ነገር ሳይሆን እንደዚህ አይነት ነገር ውስጥ ተደራጅቶ ስራ መስራት ነገሩ ላይ ያና አይደለም፣ ተነሳሽነት አዎ። የተደራጁ ሰዎች ደግሞ አሁን የብድር ብር ምናምን የሚያገኙት ከዚህ ፊት የነበረው ነገር የታወቀ ነው። በዘመድ ወር ደግሞ እዛው ዘመዱ ያደራጀ ብር ማበደር ምናምን ነገር አለ። እንደዚህ እንዴት አድርጎ ወጣቱ ይደራጅ? ፍላጎት አንዱን እያየ ነው ሌላው የሚሰላቸው ወደዛ ማይገባ ዜና ይባላሉ። ፈጠራ ማለት ያው አንድን ነገር ክሬት ማድረግ እንደማለት ነው። ያው አንደኛ የራስ ተነሳሽነት ነው። የሚያግዳቸው ነገር አልችለውም፣ እንደ አላረግም፣ እንዲህ አይሆንልኝም ፍራቻ። ሁለተኛ ደግሞ በተለያዩ ነገሮች፣ በተለያዩ ሱሶች በመጠመድ ራሳቸውን ማሻሻል ሲችሉ እንዳያሻሽሉ የሚያግዳቸው አንዱ ሱስ ነው ብዬ አስባለሁ። እንደ ነገራችሁን ከሆነ አይሁንልኝም የሚል ፍርሃት፣ የወደዱትን አለመማር፣ የገንዘብ አቅም ማነስ፣ የብድር አሰጣጦች በዝምድና መሆን፣ ቀድሞ በተደራጁ ወጣቶች ላይ ለመደራጀት የሚያበረታቱ ለውጦችን አለማየትና ሱስ ከስራ ፈጠራ አግደውናል ብላችሁናል። ሁላችሁንም ስለተሳትፏችሁ እናመሰግናለን። አሁን ሰዓቱ ለጋቢና አድማጮች የሙዚቃ ምርጫን የምናስደምጥበት ሰዓት ነው። ሀብታሙ፣ የዛሬ እንግዳችን ማናት? የዛሬ እንግዳችንና ሙዚቃዋን የሚመረጠችልን ደግሞ ዘቢብ ግርማ ናት። በቅርብ ገራገር የተሰኘ ሙዚቃ ላይ። ሰላም እንዴት ናችሁ? ድምፃዊ እና ተዋናይ ዘቢባ ግርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄያለሁኝ እና እንደምትወዱትና አድናቆታችን እንደሚገቡልኝ ተስፋ አደርጋለሁኝ። ለጋቢና ቢ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ። አድማጮች የዛሬ የጋቢና ቪ ጉዟችን በዚሁ ተጠናቋል። አስተያየቶች ቢኖራችሁ ሀሽታግ ጋቢና ቪኤን በመጠቀም ትዊተር ላይ እንዲሁም ደግሞ ቪኤ አምሃሪክ የሚለውን የፌስቡክ ገጻችን በመጠቀም ልታደርሱን ትችላላችሁ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የነበረው ደግሞ ሞክሚሊያ ቤሮ። ጉዟቸው የሰመረ ይሁን እያልን በጀመር ነው በዘቢባ ገርማ ገራገር ዜማ እንሰናበታችኋለን ደናደሩ So